በትግራይ ክልል የሚገኙ የጤና ተቋማት በፍጥነት ለአገልግሎት መዘጋጀት አለባቸው ሲሉ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዚዳንት ፍራንቺስኮ ሮካ ተናግረዋል። አሁን በትግራይ ያለው ሰብዓዊ ሁኔታ ከጦርነቱ በፊት አንስቶ የነበሩ ችግሮች ድንበር መሆኑን የተናገሩት ደግሞ የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አቶ አበራ ቶላ ናቸው። ሁለቱም የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቸስኮ ሮካ እና የኢትዮጵያው ብሔራዊ ማህበር ፕሬዝዳንት አቶ አበራ ቶላ መግለጫውን የሰጡት በትግራይ ክልል ያደረጉትን ጉብኝት ተከትሎ ነው። ትናንት ማምሻውን በተሰጠው መግለጫ ቀይ መስቀል በትግራይ የሚያደርገው እንቅስቃሴና የሰብዓዊ ድጋፉ ያለበት ደረጃ ተዳሷል። የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቸስኮ ሮካ እንዳሉት በተለይ የጤና አገልግሎቶች እንደገና መቀጠል እጅግ አንገብጋቢ ነው። We have to reopen uh, as soon as possible the health facilities. Unfortunately, even vaccination has been stopped because the looting of many health facilities in, uh, on the ground. የጤና ተቋማትን በተቻለ ፍጥነት ለአገልግሎት ክፍት ማድረግ አለብን። በአሳዛኝ ሁኔታ በርካታ የጤና ተቋማት በመዘረፋቸው ምክንያት ክትባት ቆሟል። ክትባቶቹን የሚያቆየው መሳሪያም ተሰብሯል። እንደገና እንደ አዲስ መጀመር ይኖርብናል። የኤች አይ ቪ ና የቲቪ ፕሮግራሞችም ቆመዋል። ተፈናቃዮች የተጠለሉባቸው አካባቢዎች ካለው ጥሩ ያልሆነ የንጽህና ሁኔታ አንጻ ሳር ኮሌራና ሌሎች በሽታዎች ሊከሰቱ የመቻላቸው ስጋትም አለ እና በመጠለያዎች ላሉ ተፈናቃዮችና በዚያ ላለውም ማህበረሰብ ጥበቃ የማድረጉን ሂደት ማፋጠን አጣዳፊ ተግባር ነው። ምክንያቱም ይሄ ተቀባይነት ያለው ሁኔታ አይደለም። የተፈናቃዮቹን ብቻ ሳይሆን በዚያ የሚኖረውን ማህበረሰብ ሕይወትም አደጋ ላይ ይጥላል ነው ያሉት። በትግራይ ጉብኝታቸው ወቅት የተመለከቱትን ሁኔታ በተመለከተ ከኢትዮጵያ መሪዎች ጋር ገንቢ ውይይት ማካሄዳቸውንም ነው የዓለም አቀፉ ማህበር ፕሬዚዳንት ያስረዱት። Uh, for uh, for this, these places, uh, even if there is a concern, because in few days, uh, there is a plan, the reopening of the school. እና እኛ ለእነዚህ ቦታዎች የንጽህና መጠበቂያ ድጋፎችን ማድረሱን እያፋጠንን ነው። የሚያሳስብ ነገር ግን አለ ምክንያቱም በጥቂት ቀናት ትምህርት ቤቶችን የመክፈት እቅድ አለ። በርካታ ተፈናቃዮች የተጠለሉት ደግሞ በትምህርት ቤቶች ነው። እና አሁን ጥያቄው ወዴት ይዛወራሉ የሚለው ነው። ስለዚህ በውይይት ምላሽ ልናገኝላቸው የሚገባ ጥያቄዎች አሉ። ከክብርት የሪፐብሊኩ ፕሬዝዳንት ጋር የመገናኘት እድል ነበረኝ። የሚያሳስቡኝን ነገሮች አካፍያለው። እሳቸውም በሙሉ ይጋሩታል። ያ አዎንታዊ የሆነ ውይይት ሆኖ አግኝቸዋለሁ። ከጠቅላይ ሚኒስትሩ ጋር የመገናኘትና የሚያሳስቡንን ጉዳዮች የማካፈል እንደዚሁም ድጋፍ የሚያስፈልጋቸው ሀገራቸውን ለመርዳት ያለንን ቁርጠኝነት የመግለጽ እድልም ነበር ነው ያሉት። ጋዜጣዊ መግለጫው በተለይ በቀይ መስቀል በኩል የተደረጉ ድጋፎችና የሰብአዊ እርዳታ ጥረቶች የተብራሩበት ነው። ማህበሩ እስካሁን በትግራይ 340 ሰዎችን መድረስ መቻሉ ተጠቅሷል። ይህ ደግሞ በውሃና በምግብ አቅርቦት፣ በመጀመሪያ ደረጃ የህክምና እርዳታ፣ ምግብ ነክ ባልሆኑ እቃዎችና ቤተሰብን በማገናኘት የተደረገውን ድጋፍ እንደሚያጠቃልል ነው የተብራራው። ለዚህም 9000 ዶላር ወጪ መደረጉ ተመልክቷል። የኢትዮጵያ ቀይ መስቀል ማህበር የትግራይው ጦርነት ማቅረብ ከመጀመሩ በፊትም እስከ ታች በወረዱ መዋቅሮቹ አማካኝነት በአካባቢው ሲንቀሳቀስ መቆየቱን ፕሬዝዳንቱ አቶ አበራቶላ ለጋዜጠኞች አብራርተዋል። በትግራይ ያለው ሰብዓዊ ችግር ከጦርነቱ በፊት አንስቶ የነበሩ ሁኔታዎች ድምር መሆኑንም ነው የገለጹት። መጀመሪያ እንደ ኢትዮጵያ ቀይ መስቀል ስንታገለው የነበረው ክረምቱ ላይ ያው የዝናቡ እንደምታስታውሱት ከባድ ስለነበረ የተለያዩ አካባቢዎች ላይ ፍለድ ነበሩብን ጎርፍ ብዙ ሀውስ ሆልዶችን አፌክት አደረገብን። ይበልጥም በደቡቡ በኩል ከፍለዱ በኋላ ያችው እህል ደግሞ በቀለች ስንል እንደገና አንበጣ መጣና አንበጣ ደግሞ አበላሸብን። ያው የአይሆፕ በተለያየ ሶርስ የሀርቨስት ሎሱ ምን ያህል እንደሆነ በእኛም በዲፒፒሲም የወጣ መረጃ ነበረ። በሚሊዮኖች የሚቆጠሩ ኮንኩንታል እህል ነው ያጣ ነው አንበጣው የበላውን ከበላ በኋላ ያው እህል ሳይሰበሰብ ደግሞ ግጭቱ መጣ ማለት ነው። ገበሬው ያለበትን ሁኔታ ላስረዳችሁ ብዬ ነው። ክራይሲሱ ምን ያህል ዲፕ እንደሆነ እንድትረዱት ብዬ ነው። በተለይም ከተለያዩ የትግራይ አካባቢዎች ተፈናቅለው በመቀሌ የሚገኙ ዜጎችን ሁኔታ ለአሜሪካ ድምፅ ያብራሩት አቶ አበራ ቅድሚያ የሚሰጣቸውን አቅርቦቶችም ቦቶችም ጠቅሰዋል። ሰው ወይም ጣዳፊ ምግብ እርዳታ ይፈልጋል። በሁለተኛነት ደግሞ መድኃኒት ይፈልጋል። እነዚህ መድኃኒቶች ደግሞ ብዙ የሚያስቸግሩ መድኃኒቶች አይደሉም። በእውነት አንቲባዮቲክ ነው የሚፈልገው። እንደዚህ እንደ ኢንሱሊን ያሉ መድኃኒቶች ነው የሚፈልገው። ትንሽ የጠፉ መድኃኒቶች ዘረፉ መድኃኒቶች ስላሉ እነሱም መተካት ነው የሚፈልገው። እነሱም እንግዲህ በችግሩ ወቅት ያለችዋን ከቀይ መስቀል እየወጣች ነው ስትሰጥና ና በተቻለ መጠን ነፍስ ማዳን የተቻለው ይበልጥም እርጉዝነ ሴቶች ሲወልዱ የሚያስፈልጉ ይሄ ግሉኮስ አለ ምን አለ ያኔ በነበሩት ሆስፒታሎች ሲሰጥ የነበረው የቀይ መስቀል መድኃኒት ነው። ለመድኃኒቱ ብቻ ሳይሆን የጤና ባለሙያዎችም አሁን በነዚህ በተፈናቀሉ አካባቢዎች ለምሳሌ መቀሌም ከተማ የመቀሌም ከተማ ብቻ እንኳን ብትወስድ ወደ ሀያ ቦታ ነው ያለው። እነዚህ በየትምህርት ቤቱ የተጠለሉት ማለት ነው። ጦርነቱ ምክንያት ከተለያዩ የትግራይ አካባቢዎች ያስፈናቀሉ ሰዎች ተፈናቅለው ወደዚህ የገቡ ወደ መቀሌ ከተማ ብቻ የመጡ እና ከ200 ሺህ አካባቢ በላይ ናቸው። የሽሬ ደግሞ ከዛ ይበልጣል። አሁን እዚህ ቦታ ላይ መድኃኒቱን እንኳን ብናገኝ የጤና ባለሙያ ደግሞ ያስፈልገናል። የጤና ባለሙያ ይህንን የተከታተለ ጤና ባለሙያ ብቻ አይደለም፣ ታኒተሪ ይሄ የጽዳት ለምሳሌ ሽንት ቤቶች የጽዳት ሳሙናዎች ያስፈልጋሉ። በትግራይ ክልል የአስቸኳይ ጊዜ ድጋፍ የሚያስፈልጋቸውን ሰዎች ቁጥር በተመለከተ በኢትዮጵያ ፌዴራል መንግስትና በአንዳንድ አካላት የሚጠቀሱ ቁጥሮች የተለያዩ ሆነው ይታያል። ይህንኑ በተመለከተ የተጠየቁት የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አቶ አበራ ቶላ ዋነኛው ጉዳይ ቁጥሩ አለመሆኑን ገልጸዋል። ቁጥሩ ሊቀንስ ወይም ሊጨምር የሚችል መሆኑንና መተኮር ያለበት ምን ያህሉን መድረስ ቻልን በሚለው ላይ እንደሆነ ነው ያብራሩት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።